አድማጮች የምትከታተሉት በ19 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ልዩ ስርጭታችንን ነው። አሁን ወደ መቀሌ ነው የምናልፈው። ዘጋቢያችን ግርማ የገብሩ ከአዲስ አበባ ወደ መቀሌ ተመልሶ አረና ትግራይ በመቀሌ ማዘጋጃ ቤት የጠራውን ህዝባዊ ስብሰባ ተከታትሏል። የአረና ህዝብ ግንኙነት ኃላፊ አቶ አዶም ገብረስላሴ ያነጋገረው ወደ ዝርዝሩ በመቀለ ከተማ ውስጥ የምርጫ ቅስቀሳው ቀጥሏል። ዛሬ ገዢ ፓርቲውም የጠራው ህዝባዊ ስብሰባ ነበረ። በተመሳሳይ ደግሞ አረና መድረክም በመቀለ ማዘጋጃ ቤት እንዲሁ ህዝባዊ ስብሰባ ጠርቷል። እስኪ ከአረና መድረክ አንዱ አመራር ስለ ስብሰባው ሁኔታ እና ዓላማ ይነግሮናል ማለበል እሺ። ስሜ አምዶም ገብረስላሴ ይባላለሁ። በአረና መድረክ የህዝብ ግንኙነት ኃላፊ ነው። የዛሬው ህዝባዊ ስብሰባ የምርጫ ቀስቀሳ ነው። በዚህ በመቀሌና አካባቢዋ ያሉ ነዋሪዎች የመድረክ አማራጭ ፖሊሲዎች ሀሳቦች ሰምተው በእውቀት የተመሰረተ ምርጫ እንዲያካሂዱ እንዲረዳቸውና አረና መድረክም በአጋቦ ሀሳቡ ወደ ህብረተሰቡ ለማድረስ ነው የተጠራው እና የገመታችሁት ወይም ያሰባችሁትን ያህል ህዝብ ተሰብስበዋል። በአሁኑ ሰዓት ህወሀት ሰልፍ ነው፣ ህዝባዊ ስብሰባ ነው ጠርተዋል እና ህዝብ ደግሞ በአንድ ለአምስት ተይዘዋል። በዚህ አካሄድ ህብረተሰቡ ጥዋት፣ ሌሊትም፣ ትናንትም አንድ ሰው እንዳይቀር እየተባለ እየተስፈራራ ነበር። አሁን ከ2002 ጋር ስናነፃጽረው ህዝቡ አነስተኛ ነው ሊባል ይችላል። እኛም እንዳሰብነው ግን ብዙ ህዝብ ነው የተገኘው እና ይሄ የተገኘው ህዝብ ደግሞ የኢህአደግ ያደግ ተጽእኖዎች የህወሓት ተጽእኖዎች ሳይበግረው ነው የሚመጣውና በርካታ እና በቂ ህዝብ ተገኝቷል እንላለን። እንግዲህ አረና መድረክ በዘንድሮ ምርጫ ወደ ህዝብ ያቀረበው አማራጮች ምንድን ናቸው የሚለውን ነገር ደግሞ ምናልባት ነገ ከሌሎቹ የአመራር አባላት ዘርዘር ያለ ኢንፎርሜሽን ለማቅረብ ሞክራለሁኝ። አቶ አንዶም ገብረስላሴን በጣም ነው የማመሰግነው። አንድ ነገር ለማስተላለፍ እፈልጋለሁ። በዚህ ከቅስቀሳ ተያይዞ በመላው ትግራይ አካባቢዎች እየቀሰቀስን ነው። በዚህ ሂደት ግን በጣም ከፍተኛ የሆነ እንቅፋቶች እየተፈጠሩብን ነው። ለምሳሌ ዛሬ በአጽዊ ወንበርታ 11 አባሎቻችን ቅስቀሳ እያካሄዱ ያሉ በፖሊስና በጸጥታ ኃላፊዎች ተይዘዋል። ይሄም የምርጫ ቦርድ የክልል ምርጫ ቦርድ ደውለን አሳውቀን መብታቸው እንደሆነ አሳውቀ እያለ ለሱም ተሰሚነት አልተገኘም። በሀገረ ሰላምም ፖስተሮች እየተለጠፉ ፖሊስ እያለ አስተዳዳሪዎች እያሉ እየተቀደደ በአይናቸው እያዩ ዝም ነው ያሉት። የታሰረ አባልም አለን። በዓዲ ዳዕሮም አራት አባሎቻችን ፖስተሮች እና ወረቀቶች ሲያድሉ የነበሩት በፖሊስ ተይዘው የት እንደሄዱ አላወቅንም እስካሁን በማጫው በተመሳሳይ መልኩ ሰዓት አባሎች ተጽፎ እየታሰረ ነው። በአደባይ በመሐመራ አካባቢ በተመሳሳይ መልኩ ፖስተሮቹ እየተቀደዱ በፖሊስ ፊትም በአስተዳደሮች ፊትም ምንም እርምጃ እየተወሰደ አይደለምና ከፍተኛ የሆነ አፈና ነው እየደረሰብን ያለው በአባሎቻችንና እንግዲህ በዚህ በምረጡን ቅስቀሳ ወቅት እየደረሰብን ነው የምትሉትን ተጽዕኖ በወቅቱ ለምርጫ ቦርድ እያቀረባችሁ ነው? አዎ፣ ሁሉም እንቅስቃሴ እየተደዋወልን ከምርጫ ቦርድ ኃላፊም በዛሬ ቀን እንኳን የአጽና የሀገረ ሰላም ደውለን አስታውቀናል። እሳቸውም ደውለው ነበር ወደ ምርጫ አስፈጻሚ ወረዳው፣ ለምሳሌ ወደ አጽ ደውለዋል። የሚሰማቸው ግን አልተገኘም። አንሰማም ነው የተዋለው እና ይሄ ምርጫ ቦርድ እናሳውቃለን በሁሉም አካባቢዎች ግን ምላሽ ግን የለም። ህጉን ተከትለን ለሚመለከተው የምርጫ ቦርድ ግን እናሳውቃለን። ይህንን በሚመለከትም ከፍተኛ የመንግስት የጸጥታና የፍትህ አካላትን ጠይቄ ደግሞ ምላሹን ለማቅረብ ጥረት አደርጋለሁኝ። ለዛሬ እንግዲህ አቶ አንዶም ገብረስላሴን በጣም ነው የማመሰግነው። እኔም አመሰግናለሁ። እኔም ግርማይን ለዘገባው አመሰግናለሁ። ግርማ ገብሩ ታዲያ በዘንድሮ ምርጫ ህወሓት ኢህአዴግን ወክለው በመቀሌ የምርጫ ክልል ከሚወዳደሩት ዶክተር አዲስ አለም ባሌማ ጋርም ሰፋ ያለ ቃለ ምልልስ አድርጓል። ሰዓታችን ከፈቀደ ምሽቱን እናቀርባለን። አሁን ታዲያ ከመቀሌ ወደ አዲስ አበባ እንመለስ።